የሁሉን አቀፍ ሀገራዊ ምክክር ዋና ዓላማ ኢትዮጵያ እንደ ሀገር ለዘመናት የቆዩ የውስጥ ችግሮቿን ለመፍታት የሚያገለግል ዘዴ እንጂ ወቅታዊ ችግሮችን በቀጥታ የሚመለከት አይደለም ብለዋል የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ። ከህወሀት ጋር ለመደራደር የሚያስችል ሕጋዊ ማዕቀፍም የለም ብለዋል አክለው ዛሬ ለጋዜጠኞች መግለጫ ሲሰጡ። መለስካቸው አማሃ ዝርዝሩን ይዟል። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ በጠራው ሳምንታዊ ጋዜጣዊ መግለጫ አምባሳደር ዲና ሙፍቲ የሀገራዊ ምክክር ዋና አጀንዳ አገሪቱን ለአያሌ ዘመናት በጦርነት አዙሪት የከተታትን ችግር ለመፍታት ያለመ እንጂ ከአሁኑ የሰሜኑ ኢትዮጵያ ችግር ጋር በቀጥታ የሚያያዝ አይደለም ብለዋል። አገራዊ ምክክሩ ድርድርም አይደለም፣ ውይይት እንጂ ሲሉ ነበረ የተደመጡት። ሁሉን አቀፍ ውይይት የሚለው አንደኛ ሀገራችንን በጦርነት በግጭት አዙሪት ውስጥ ለዘመናት የከተታትን ችግር መንስኤ እንወያይበት የሚል ነው። በሰሜኑ የሀገራችን ክፍል ከተካሄደው ግጭት ጋር ምንም ግንኙነት የለው። እሱ አንዱ ኤለመንት ሊሆን ይችላል። ሀገራችንን ለዘመናት የጦርነት አዙሪት ውስጥ የከተታት ነገር አለ። ይሄንን እስቲ አሁን በኢሊት ውይይት አይደለም፣ በተወሰኑ የፖለቲካ ፓርቲዎች ውይይት አይደለም ህዝብን አቀፍ የሆነ ወደታች የወረደ ሁሉ የተሳተፍበት እስቲ ውይይት የሚያካሄድ ለዚያ አንድ ተቋሚ መስራት ነው የዲያሎግ ኮሚሽኑ ኢንቴንሽን እሱ። ነገር ግን እዚህ ውስጥ ሌሎች የተከሰቱ እዛም እዛም ያሉ ችግሮች መፍትሄ የሚያገኙበት ማዕቀፍ ሊሆን ይችላል እንጂ ኢንቴንሽኑ እሱ አይደለም። ድርድርም አይደለም። ውይይት ነው። ተወያይቶ አቅጣጫ ማስቀመጥ። ቃል አቀባዩ ጨምረውም የውይይቱ ወይንም ሀገራዊ ምክክሩ ዋና ተዋንያን ልሂቃን እንዳልሆኑም አስገንዝበዋል። እስከ ዛሬ ሲከናወኑ የነበሩ ውይይቶች የሆኑ ክርክሮች በተደራጁ አካላት በተለይም በፓርቲዎች መካከል እንደነበረ አስታውሰው የአሁኑ ፕሮጀክት ህዝብን በዋና ተዋናዊነት የሚይዝ እንደሆነ ጠቁመዋል። ከህወሓት ጋር ግን ድርድርም ሆነ ውይይት ለማካሄድ ያሉት የሀገሪቱ ህጎች አይፈቅዱም ብለዋል። በሰሜኑ ሀገራችን ክፍል ከተፈጠረው ነገር ጋር እሱ ምናልባት ትሪገር አድርጎት ሊሆን ይችላል። ምክንያቱም አስታዋሽ ነገሮቹ ጊዜ ሌላም ግጭት ነው አስታዋሽ ሆነ። ስለዚህ እሱን በዛ ደረጃ ብናየው የኤሊትም ኤክሰርሳይስ አይደለም፣ ድርድርም አይደለም። ዝም ብሎ እዚህ ውስጥ እነ እንትን አይገባሉ እነ እንትን አይወጡም የሚለው ያ በህግ ማዕቀፍ ነው የሚታየው። ቲፒልፍን ኦልሬዲ ፓርላማ ዲዚግኔት አድርጎታል፣ ቲፒልፍን እንደ ተረሪስት ኦርጋናይዜሽን። ኦብቪስሊ በህገ መንግስትና በህጉ መሰረት በህጉና በህጉ መንፈስ ከዚህ ተቋም ጋር መደራደር የሚቻልበት እንትን የለም ህጋዊ ማዕቀፍ ማለት ነው። እና ግን ይሄ የተባለው እንትን ግን ሁሉን አቀፍ ኦል ኢንክሉሲቭ ዳያሎግ የሚለው ግን ኢንቴንሽኑ ብሮደር ነው የሚለውን ነገር ነው ማንሳት የፈለግኩት። ግን የኤሊት ኤክሰርሳይዝ እንዳልሆነ ብያስጥሩ ነው። በሌላ በኩል ደግሞ አንዳንድ የህወሓት መሪዎች ጦራቸው ከአማራና ከአፋር ክልሎች የወጣው በኢትዮጵያ መከላከያና የተለያዩ የጸጥታ ኃይሎች ጥቃት ተገዶና ተገፍቶ ሳይሆን ስልታዊ ማፈግፈግ አድርጎ እንደሆነ ይናገራሉ። በተለይም የህወሓቱ መሪ ዶክተር ደብረ ጽዮን ከጥቂት ቀናት በፊት ለተለያዩ ዓለም አቀፍ አካላት በጻፉት ደብዳቤ የህወሓት ተዋጊ ኃይል ይህንን ስልታዊ ማፈግፈግ የመረጠው ለሰላማዊ መፍትሄ ሲል እንደሆነ ጠቁመው በአስቸኳይ ድርድር እንዲደረግ በኢትዮጵያ መንግሥት ላይ ጫና እንዲደረግ ጭምር መጠየቃቸው አይዘነጋም። በሳምንታዊ ጋዜጣዊ መግለጫ ላይ አምባሳደር ዲና ሌላ ትኩረት የሰጡት ጉዳይ ባለፈው ሳምንት ተካሂደዋል ባሉት የአፍሪካ ሰላምና ፀጥታ ምክር ቤት ስብሰባ ላይ ነው። ስብሰባውን በሊቀ መንበርነት የመሩት የኢትዮጵያ የውጭ ጉዳይ ሚኒስትር ምክትል ጠቅላይ ሚኒስትር ደመቀ መኮንን በዚህ ረገድ አፍሪካ ሰላሟንና ጸጥታዋን ዘላቂ ለማድረግ መከተል ያለባትን መንገድ እንዴት ያለ እንደሆነ አስታውሰዋል። እነዚህም ሰላም፣ ጸጥታና ልማት ለአፍሪካ ተቀዳሚ ግቦች ፕራሪቲስ መሆናቸውን አንስተዋል። አሸባሪነትና ተደጋጋሚ መንግስት ግልበታዎች ለአፍሪካ ልማት እንቅፋት እንደሆኑ፣ የእርስ በርስ ጦርነት የአፍሪካ ልማት አንዱ እንቅፋት እንደሆነ የፍትሐዊ የሀብት ክፍፍል በአፍሪካ ደረጃ መኖሩ ይሄም ልማቱን እንደገታል፣ እነዚህ የልማት እንቅፋቶች መታረም እንዳለባቸው ነው። አፍሪካ ችግሮቿን ለመፍታት በሴቶችና በወጣቶቿ ላይ በጣም መተማመን እና እነዚህን ኢምፓወር ማድረግ አቅጣጫ መከተል እንዳለባት አንስተዋል። በተለይ የፍትሐዊ የሀብት ክፍፍልን ለማስወገድም የአፍሪካ ሀገሮች ብርቱ ጥረት ማድረግ እንዳለባቸው፣ በተለይ ስራ አጥነትንም በመቀመጥ ረገድ የኢኮኖሚ ድልን በማስፋት ረገድ የአፍሪካ ሀገሮች ከፍተኛ ጥረት ማድረግ እንዳለባቸው ያነሱላቸው ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ለጉባኤው ተሳታፊዎች ስለ ወቅታዊው የኢትዮጵያ ሰሜናዊ ክፍል ሁኔታም እንዳስረዷቸው የሚኒስቴሩ ቃል አቀባይ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ